የኮቪድ-19 ወረርሽኝ ለመጀመሪያ ጊዜ እንደ ኤሮፓውያን አቆጣጠር በታህሳስ 2019 ዓ ም ከወደ ቻይና ውሃን ከተማ ነበር የተሰማው። ቻይና የበሽታውን ስርጭት ለመከላከል በሚል የውሃን ከተማ ነዋሪዎችን ከዓለም በመለየት በሽታውን ለመቆጣጠር የተለያዩ ጥረቶችን ብታደርግም በሽታው ግን እየተዛመተ ሄዶ ከሶስት ወራት በኋላ የዓለም የጤና ድርጅት በአውሮፓውያኑ መጋቢት 11 2020 ዓ ም ኮቪድ-19 ዓለም አቀፍ ወረርሽኝ መሆኑን አስታውቋል እንሆ አንድ አመት የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ባለፈው አንድ አመት ጊዜ ውስጥ በዋናነት አለም በሙሉ በማህበረሰብ ጤና ላይ አትኩሮቱን ማድረግ ያለበት መሆኑን ያመላከተና በተጨማሪም ፖለቲካና ሳይንስ ጎን ለጎን ተስማምተው መሄድ ያለባቸው መሆኑን ያመላከተ ሲሉ ገልጸውታል። በተለይም ይህን መሰል ችግር የተስተዋለው ባደጉት ሀገራቶች መሆኑን በመግለጽ በአፍሪካ የኮቪድ-19 ስርጭትና የተጠቂዎች ቁጥር ያነሰበትን ምክንያቶች i think the combination of many factors actually help uh, one the population is young እንደሚመስለኝ በአፍሪካ የኮቪድ-19 ስርጭት ዝቅተኛ የሆነባቸው ምክንያቶች አሉ። የመጀመሪያው አፍሪካ የወጣቶች አህጉር መሆኗ ነው። ሁለተኛው ደግሞ የኮቪድ-19 ምላሽ ዝግጅት የተጀመረው ቀድሞ በመሆኑ ነው። እንደዚህ አይነቶች ድርጊቶች እጅግ አግዘዋል። ሌላው ሦስተኛው ነገር አህጉሪቱ ቀድማ መንቀሳቀስ የጀመረችው በሀገራት ደረጃ ሳይሆን በአህጉር ደረጃ ተቀናጅታ ነው። ይህም ይረዳል። አራተኛው አህጉራችን አፍሪካ በተደጋጋሚ በቢጫ ወባ፣ ማጅራት ገትር፣ ኮሌራ፣ ኢቦላን በመሳሰሉ ተላላፊ በሽታዎች መጠቃቷ ነው። ስለዚህ ይሄ የቅድመ ሕክምናና የማህበረሰብ ጤና ስርዓቱ ላይ የተሻለ ዝግጁነት እንዲኖር አድርጓል። ይሄ ደግሞ ምላሹን ያፋጥነዋል። እነዚህ አራት ነገሮች አፍሪካ ከሌሎች በተለየ እንድትዘጋጅ አድርጓታል። በመላው አፍሪካ ያለውን የኮቪድ-19 ምላሽ አሰጣጥ ሂደትም ከዓለም አኳያ ሲታይ እጅግ መልካም የሚባል ነው ሲሉ ይገልጹታል። እንደሚመስለኝ የኮቪድ-19 ምላሽ በጥሩ መልኩ እየሄደ ነው። በአፍሪካ የመጀመሪያው የቫይረሱ ስርጭት ቀለል ያለ ነበረ። ከጥር ወር ወደዚህ ያለው ደግሞ ጠንከር ብሏል። ከዚያ ጋብ ካለ በኋላ ደግሞ አሁን ጭማሪ እያሳየ ነው። ከዚህ የምንረዳውና ትኩረት ልናደርግበት የሚገባው ነገር መሰረታዊ የማህበረሰብ ጤና ጥንቃቄዎች መቀጠል እንዳለባቸው ነው። ያፍና ያፍንጫ ጭንብል ማጥለቅ፣ አካላዊ ርቀት መጠበቅ፣ የእጅ ንጽህናን መጠበቅን መቀጠል ያስፈልጋል። ቁጥጥራችን መቀጠል አለበት። ቫይረሱ ያለበትን ማወቅና ማጥቃት አለብን። አሁን ላይ የሚያሳገኝ ነገር ምንድን ነው? ከባድ ባይሆንም ቫይረሱ ጭማሪ ማሳየቱ ነው። ይህ በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃም ነው። በአፍሪካ ትንሽ መጨመር ከማሳየቱ ውጭ ያለው አያያዝ ተመሳሳይ ነው። ይህ እንግዲህ በብዙ መልኩ ሊተነተን ይችላል። አንዳንድ አገራት ቁጥጥር መደረግ አለበት እያሉ ነው። ቢሆንም ግን አዲሶቹ የኮቪድ ዝርያዎች ስላሉ መጠንቀቅ ይኖርባቸዋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ያለፈው አንድ ዓመት ስለ ኮቪድ-19 የምንገነዘብበት ጥንቃቄ ማድረግ፣ መከላከል፣ ማከምና ውጤታማ ክትባትን የማግኘት የመሳሰሉ ስራዎች የተሰሩበት መሆኑን በመጥቀስ ስኬታማ ሊባል የሚችል ስራ መሰራቱን ይገልጻሉ። ነገር ግን ክትባቱ ከተገኘ በኋላ ለዓለም ሀገራት በሙሉ በፍትሐዊነት እንዲዳረስ ማድረግ ላይ ፈተና መግጠሙን ነው የሚገልጹት። የክትባት ክፍፍልን በተመለከተ ኮቫክስ ሁለት ዓላማዎችን ይዟል። የመጀመሪያው ክትባትን፣ ምርመራንና ሕክምናን ማፋጠን ሲሆን ሁለተኛው ደግሞ ክትባቱ ፍትሐዊ በሆነ መንገድ እንዲከፋፈል ማድረግ ነው። እንደሚመስለኝ ምርመራን ህክምናንና ክትባትን በተመለከተ የመጀመሪያው ተሳክቶልናል። ሁለተኛውና ፍትሐዊ የክትባት ክፍፍል ጋር ስንመጣ ነው ፈተና ያለው። አንዳንድ ባለጸጋ ሀገራት፣ ሁሉም አይደሉም፣ ክትባት መስጠት የጀመሩት በታህሳስ አጋማሽ ነው። ነገር ግን ዝቅተኛ ገቢ ያላቸው እንደ ጋና ያሉ ሀገራት በየካቲት ማብቂያ ላይ ነው ክትባቱን ያገኙት። ስለዚህ የሦስት ወር ልዩነትና መዘግየት አለ ማለት ነው። ያ አንድ ችግር ነው። እንደ ዓለም የጤና ድርጅት ይሄ ነገር ትክክል አይደለም፣ እያልን እያሳሰብን ነው። ከዚህ ወረርሽኝ መውጣት የሚቻልበት ብቸኛው መንገድ ሁሉንም ሰው ከቫይረሱ መጠበቅ ሲቻል ነው። ስለዚህ የክትባት ስርጭት ፍትሐዊነት የሁላችንም ፍላጎት ነው፣ የሁሉም ሀገር ፍላጎት ነው። ከዚህ በተጨማሪም ክትባቱ በመከፋፈል ባለበት በአሁኑ ሰዓት በዓለም ዙሪያ እጅግ ብዙ ሰዎች በክትባቱ ላይ ጥርጣሬና እምነት ማጣት እንዳለባቸው በጥናት መረጋገጡን ያነሱት ዶክተር ቴድሮስ ግንዛቤን ለመጨመር ሰፊ ስራ መሰራት እንዳለበትም ጠቁመዋል። ክትባቱን በተመለከተ በአፍሪካ ብቻ ሳይሆን በብዙ ሀገራት ጥርጣሬ አለ። በአፍሪካ ክትባቱን ለመውሰድ ፈቃደኛ የሆኑት ሰባ በመቶ የሚሆኑት ብቻ ናቸው። ስለዚህ ክትባቱን ለመውሰድ የማይፈልጉ ሰዎች ለምን እንደማይወስዱ ማወቅ አለብን። አብዛኛው መረጃ ከማጣትና የተሳሳተ መረጃ ከማግኘት ጋር የተያዘ ነው። ስለዚህ ይህንን መወጣት አለብን። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በዓለም ዙሪያ በቀጣዩ ዓመት ጥንቃቄዎች መቀጠል እንዳለባቸው ያሳሰቡ ሲሆን በመላው ዓለም ክትባቱ በፍትሐዊነት ካልተከፋፈለም ወረርሽኙን ሙሉ ለሙሉ ልናጠፋው አንችልም ሲሉ ለባለጸጋ ሀገራት ጥሪ አቅርበዋል። ለሌናርድ ማዱ ቃለመጠይቅ ኤደን ገረመው ከዋሽንግተን ዲሲ።